28ኛው America. ዓመት የግንቦት 20 መታሰቢያ ታሰቢያ በትግራይ ክልል በአክሱም ከተማ በዛሬው ዕለት ተከብሮ መዋሉን ገልጾ የመቀለው ዘጋቢያችን ሙልጌታ አጽበሃ ከስፍራው ያደረሰን ዘገባ ነው ተከታዩ በመድረኩ የተገኙት የትግራይ ክልል ምክትል አስተዳዳሪ ዶክተር ደብረጼን ገብረ ሚካኤል ባሰሙት ንግግር የዘንድሮው ግንቦት 20 ሲታሰብ የኢትዮጵያ ብሔር ብሔረሰቦች በሙሉ በአንድ ሆነን ሀገሪቱን ከመፍረስ አደጋና ከግጭት አዙሪት ለማውጣት አብረን ልንታገል ይገባል ብለዋል። ለዝርዝሩ ወደ ሙልጌታ በትግራይ ክልል በአክሱም ከተማ በተከበረው በኢትዮጵያ የመንግስት ለውጥ የተካሄደበት ግንቦት 20 የከተማዋ ነዋሪዎች፣ የአክሱም ዩኒቨርሲቲ ማህበረሰብ፣ የክልሉ ከፍተኛ አመራሮች ተሳትፏል። የከተማዋ ምክትል ከንቲባ አቶ ኤልያስ ካሕሳይ ከተማዋ በአሁኑ ጊዜ በለውጥ ጎዳና ላይ እንደምትገኝ ገልጿል። ይህም የድሉ ውጤት አካል ነው ብለዋል። ሎሚ አብዛ ታሪካዊትን ጥንታዊትን ከተማና ከተማ አክሱም በዛሬ ዕለት በዚች ጥንታዊትና ታሪካዊ ከተማ አክሱም በክልል ደረጃ የግንቦት 20 የድል በዓል ስናከብር ባለፉት 28 ዓመታት በድርጅታችን ህወሓት የተመዘገበ ውጤት በመያዝ በከተማችን ተጀምረው ያሉ የልማት ስራዎች ህዝባችንን እያሳተፍን በመሆናችን ውጤት እያስመዘገብን እንገኛለን ነው ያሉት የበዓሉ የክብር እንግዳ የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረ ጽዮን ገብረ ሚካኤል ለጉንቦት 20 የድል በዓል እንኳን አደረሳችሁ በማለት የጀመሩ ንግግራቸው ገዢዎች ለጊዜው እንጂ ለሁልጊዜ በህዝብ ጫንቃ እንደማይቆዩ የሚያስተምር ሁልጊዜም ልንዘክረው የሚገባ በዓል ነው ብለዋል። እዛ ዓለት ኩሉ ኢትዮጵያዊ ብዝተፈላለየ አግባብ በብ ከባቢው በብዝ መስሎ ይች እለት ሁሉም ኢትዮጵያውያን በተለያየ አገባብ በየአካባቢው በመሰለው አካሄድ ከደርግ ተጋጥሞ ያሸነፈባት ቀን ነው። በተለይ የትግራይ ህዝብ የሰላ ጫፍ የደማዊው ውጊያ በመሆን ሁሉ ህዝባችን ከጫፍ እስከ ጫፍ የተሰለፈበት ለ17 አመታት መራራ የትጥቅ ትግል አካሄዶ እንደ ህዝብ ብዙ መስዋዕት ከፍሎ ኪሳራዎችንም ተሸክሟል። ግንቦት 20 1983 ዓ ም ስርዓት ፈርሶ የኢትዮጵያ አዲስ ታሪክ ተመዝግቧል ነው ያሉት ምክትል ርዕስ ጊዜ ንግግራቸው በኢትዮጵያ አለ ስለሚሉት የፖለቲካ ችግር ማንስቷል። በአሁኑ ጊዜ የኢትዮጵያ ህገ መንግስትና ፌዴራላዊ ስርዓት ለማፍረስ የሚሰሩ አሉ ብለዋል። በብዙ አካባቢዎች ሰላምም የለም ዜጎች የተፈናቀሉ ነው ብለዋል። የትግራይ ህዝብም ለሁሉም ነገር ዝግጁ እንዲሆን መልእክት አስተላልፏል። በዛ ታሪካዊት ዕለት ዕስራ ግንቦት ካብ ዓወት ብረታዊ ቃልስናታ ማሄርና ህዝቡን ከም ቀደሙ በዚህ ታሪካዊ ቀን ግንቦት 20 ከትጥቅ ትግላችን ተምረን አሁንም የትግራይ ህዝብ እንደ ቀድመው ለሁሉም ነገር ዝግጁ መሆን አለበት። እነዚያ አድሃሪያን ኃይሎች በትጥቅ ትግሉ የደረሰባቸውን ሽንፈት ለመበቀል ሳይቀር የሚያልሙ ስለሆኑ ለትግላችን ድል ምክንያት የሆኑት አቅሞቻችንና እሴቶቻችንን አሳድሰን አጠንክረን በመሄድ የሚታየው የፖለቲካ ሁኔታ እስከሚቀየር የትግራይ ህዝብ ሁለንትናዊ የመመከት ስራ በጽናት የተጀመረው የህዳሴ ጉዞ ልታስቀጥል ይገባል ብለዋል። በክልሉ ዲሞክራሲ ለማስፈንና ማህበራዊ ፍትህን ለማረጋገጥ ትኩረት አድርገን እንሰራለን ብለዋል። የትግራይ ህዝብ ሁሉንም የኢትዮጵያ ህዝቦች የሚያከብር ከማንም ጋር መጣላት የማይፈልግ ነው ብለዋል። የህዝቦች ፍላጎትና ጥቅም አንድ ስለሆነ የትግራይ ህዝብም ከአማራ ህዝብ ጋር ይሁን ከሌላው ጋር የሚያዛምደው እንጂ የሚያጣላው አንድም ጉዳይ የለም ብለዋል። ምክትል ርዕሰ መስተዳድሩም ህዝብ እያናቆሩ ስልጣን ለመያዝና በስልጣን ለመቆየት የሚፈልጉ ሀይሎች ያሏቸውንም ልንታገላቸው ይገባል ብለዋል። ዕለት ዒስራ ጉንቦት እትነክብር ሀገርና ኢትዮጵያ ነመቋረዘ የውል ቅልውላውን ምብትታንን ከይታኣቱ ግንቦት ሀያ ስናከብር ሀገራችን ኢትዮጵያ ወደማያባራ አዙሪት ቀውስና መበታተ እንዳትገባ ህገ መንግስታችንና ፌዴራላዊ ስርዓታችን እንዲከበር ሁላችንም እንድንታገል የትግራይ ህዝብና መንግስት ጥሪውን ያቀርባል። በተለይ ደግሞ በቀጣይ አመት የሚካሄደውን ሀገር አቀፍ ምርጫ በጊዜውና በአግባቡ አለማካሄድ ማለት ህገ መንግስቱና የፌዴራል ስርዓቱን እንዲፈርስ መፍቀድ በመሆኑ ሁለንተናዊ ጥረት ተደርጎ ምርጫ በህገ መንግስቱ መሰረት እንዲካሄድ ሁሉንም ያሳተፈ የተስተካከለ አፈጻጸም እንዲኖር ማድረግ ለሀገር ያለው አስተዋጽኦ ትልቅ በመሆኑ ሁሉም ሊታገልለት ይገባል ነው ያሉት። ከኤርትራውያን ጋር በመሆን የከፈልነው መስዋዕትነት እናከብራለን በማለት የተናገሩት ዶክተር ደብረ ጽዮን ይህ በዓል የኤርትራውያንም ድል የሚዘከርበት ነው ና እንኳን አደረሳችሁ ብለዋል። የተጀመረው የሰላም ሂደት የሁለቱንም ህዝቦች ጥቅም በሚያረጋግጥና ና በተሟላ ስርዓት እንዲሄድ ለማድረግ የበኩላችን አስተዋጽኦ እናበረክታለን በማለትም ተናግሯል። ለአሜሪካ ድምጽ ጌታ ጽብሃ መቐለም